እኑ ጤና ይስጥልኛ አድማጮች እንደምናመሻችሁ ኢትዮጵያን ለ24 ዓመታት የመራው የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ በምህጻሩ አስረኛ መደበኛ ጉባኤውን ባለፈው ሰኞ አጠናቋል ከነሐሴ 22 እስከ 25 መቀሌ ትግራይ ውስጥ የተደረገው ጉባኤ ከመጠናቀቁ በፊት በተለያዩ ድርጅታዊና ሀገራዊ ጉዳዮች ላይ ተነጋግሮ ውሳኔዎችን አሳልፏል የግንባሩን መሪዎች መርጧል እስካሁን ባለው ልምድ መሰረት የግንባሩ ውሳኔዎችና መሪዎች ማለት የኢትዮጵያ ፖሊሲ ወይም መርህና መሪዎች ናቸው። እንደተከታተል ነው፣ ውይይት የተደረገባቸው ርዕሶች፣ የተላለፉት ውሳኔዎች፣ ለግንባሩ መሪነት የተመረጡት ባለስልጣናትም በጣም ብዙ በመሆናቸው በዚህ አጭር ጊዜ ልንዘረዝራቸው አንችልም። በጉባኤው ከተነሱት የጎሉ በመሰሉን ሶስት ጉዳዮች ላይ ለማተኮር ነው የምንሞክረው ልማት፣ የመልካም አስተዳደር እጦትና የመተካካት መርህ ወይም ፖሊሲ። እንግዶቻችንም ሶስት ናቸው። አቶ ግርማ ሰይፉ በኢትዮጵያ ምክር ቤት ብቸኛው የተቃዋሚ እንደራሴ፣ አቶ የማነ ናግሽ የሪፖርተር ጋዜጣ አዘጋጅ፣ አቶ መስፍን ነጋሽ አሁን የተዘጋው የአዲስ ነገር ጋዜጣ ዋና አዘጋጅ ናቸው። እንግዶቻችን በዚህ ውይይት ለመሳተፍ ፈቃደኛ በመሆናቸው አመሰግናለሁ። ከመስፍን ነው የምጀምረው። ጉባኤው ባወጣው የአቋም መግለጫ ደጋግሞ ያነሳው ኢኮኖሚን ነው፣ ልማትን ከዘጠኙ ነጥቦች ምናልባት ስምንቱ እንዲያው ስምንቱ እንኳን ቢቀር አብዛኞቹ ልማትና ዲሞክራሲ፣ ፈጣን እድገት፣ የተፈጥሮ ሀብትና ልማት፣ የሁለት አሃዝ እድገት እያሉ በልማት ጀምረው በልማት ያሳርጋሉ። ይሄ ምንን ያመለክት ይሆን? የኢህአዲግ መንግስት በተደጋጋሚ የሚወቀስባቸው እንደ የሰብአዊ መብት ይዞታ፣ የፕሬስ ነፃነት በሃይማኖት ጉዳይ ጣልቃ መግባት፣ የመደራጀት ነፃነት ወዘተም የተዘነጉ ነው የሚመስለው። ሌላው ቀርቶ አሁን ኢትዮጵያ ውስጥ አለ የሚባለው ድርቅና የምግብ እጥረት እንኳን ትኩረት የተሰጠው አይመስልም። ድርጅቱ ከሚመራበት በአደባባይ ከሚነገረው ርዕዮተ ዓለም አንጻር ልማታዊ መንግስት ነው። ስለዚህ ሁሉም ነገር ከልማት ጋር የተያያዘ ሆኖ መውጣቱ መግለጫው ላይ ብዙ የተለየ ሆኖ አላገኘሁትም። ከዚህ በፊት በነበሩት ድርጅታዊ ጉባኤዎችም ተመሳሳይ መግለጫዎች ናቸው ሲወጡ የነበሩት። ስለዚህ እኔ ብዙ አላስገረመኝም። ከማን ጋር ነው ድምፅ የሚሰማኝ? ድምፅ አለ። ምናልባት የማነ ያንተ ይሆን ስልኩ? መንገድ ላይ ነኝ ብለኸኝ ስለነበረ ከን ይመስለኛል ሀሽ ነገር እኔ ጋር ደህና ይሰራ ንፋስ ነገር ነው። ንፋስ ነገር ይሰማል። የአቶ ግርማ ይሆን? የኔ በጣም ሰላማዊ ቦታ ነቦት። እሺ ዲሞክራሲያ የሚልም እኛ እኛ ደግሞ እንጨምርበት። ሰላማዊና ዲሞክራሲ አካባቢ በሱ አይታማም። በዲሞክራሲ የሚታማ ቦታ አይደለም። የአዲስ አበባ ሰው ነገር ጨምሯል። እሺ፣ ካቆንኩበት ልቀጥል ነጋስ ቀጥልልኝ፣ ቀጥል። ይመስል ሌላው እዚህ ላይ ማስተዋል ያለብን ነገር በዚህ በመግለጫዎቹ ውስጥ ብዙ ትርጉም የሌላቸው እነዚህ ድፍንፍን ያሉ ቃላት ናቸው። መግለጫዎቹን በሙሉ ብናያቸው ውስጣቸው ተፍታቶ የሚታወቅ ነገሮች አይደሉም፣ እነዚህ እና ምንም ያልተባለ ያህል ነው። የሚሰማህም አንብበው ስትጨርሰው፣ ስራ እንፈጥራለን፣ መልካም አስተዳደር እናሻሽላለን ይሄ ለሀያ አመት ስንሰማው የነበረው ነገር ነው እና ከዚህ በፊት ከነበሩት ጋራ ቀንና የተወሰኑ ቃላት ተስተካክለው ከመውጣቱ በቀር ብዙ የተለየ ትርጉም የሚሰጠው አይሆንም። ከዛ ውጪ እንግዲህ አገሪቱ በዜጎችም በተቃዋሚዎችም በውጭ ታዛቢዎችም ጭምር የምትወቀስበት የሰብአዊ መብትና የዴሞክራሲ ጉዳይ ግን ያን ያህል ትኩረት አልተሰጠውም። ያ ደግሞ ገዢው ፓርቲ ልቡ የት እንዳለ የሚያሳይ ይመስለኛል እና በሚቀጥለውም ሁለት ሶስት ዓመታት እስከሚቀጥለው የድርጅቱ ጉባኤ ድረስ የዴሞክራሲና የሰብአዊ መብት ጉዳይ ትልቅ አጀንዳ ሆኖ እንደማይቀጥል አመላካች ሆኖ ነው ያገኘሁት። ሌላው ቀርቶ በውይይቶች ውስጥ ምናልባት የማነ የተለየ መረጃ ይሰጠን እንደሆነ ደስ ይለኛል። ምን ያህል ክርክር ተደርጓል። አንድ ሰው ሁለት ሰው ተነስቶ የፍርድ ቤት ችሎቶች በጣም ይጓተታሉ። ፍትህ እየተጓተተ ነው። ከማለት በዘለለ ያለውን የፖለቲካ አፈና ድርጅታችን በዚህ በኩል ትክክል ስራ አልሰራም፣ ይሄንን ማሻሻል አለብን የሚል ክርክር ተደርጓለ። እንደ እንዲህ አይነት ክርክሮች ካልተደረጉ መግለጫው ላይ የሚወጡት ቃላት ዝም ብለው ኳኳታ ሆነው ነው የሚያልፉት የሚል ሀሳብ ነው ያለ አቶ ግርማ መግለጫው ለቃላት ይቅርታ ጠይቃለሁ። ይሄ ቡትቶ ወይም ድሪቶ የሚባል ነገር ነው። ምን አይነት መግለጫ እንደሚያወጡ ስላልገባቸው የሚያውቋቸውን ቃላቶች በሙሉ ጠጥቀውበት ነው እንትን ያደረጉት እና እንድትረዳው ሳይሆን ለማምታታት ተብሎ ነው የተጻፈው። እርግጠኛ ነኝ ጉባኤ ላይ ተሳታፊ የነበሩ ሰዎች መግለጫውን ከኛ እኩል ነው የሰሙት ሲል ነበር እንጂ በእርግጠኝነት በዚህ ጉዳይ ላይ አቋም ይዘው ይሄ ይሄ ፔንቶች ተብለው የተነሱ አይመስለኝ። እንግዲህ እኛ ማንበብ እንችላለን። ምን ሰዎች የዚህን ያህል ከተምታታት ሌሎቹ ምን ያህል እንደሚምታቱ ማሰብ ይቻላል። ስለዚህ ስላልገባቸው የመግለጫ ሊያወጡ አይችሉም፣ ውይይትም ሊኖር አይችልም። አንድ ሺህ ምናምን ሰው ተሰብስበው በቡድን ተካፍለው በዚህ ጉዳይ በዚህ ጉዳይ ተነጋገሩ ምናምን ተብለው ያው የሚያውቁትን በየግል እንትኖቻቸው ያደረጉትን ነው የሚያደርጉት ይመስለኛል። እኔ ግን የተነሱት ነጥቦች ከልማት ውጪ የተነሱ ነጥቦች አሉ ብዬ የማስበው፣ አንደኛው የመልካም አስተዳደር ችግር መኖሩን አምነዋል እና ይህንን እንግዲህ ለአራት ዓመት ማሰካት አልቻሉም። ሌላው የኪራይ ሰብሳቢነት ፖለቲካል ኢኮኖሚ ተንሰራፍቷል የሚል አለ። ከዚህ ጋር ተያይዞ አክራሪነት፣ ጠባብነት፣ ትምክትነት ምን ብለው ያነሷቸው ነጥቦች አሉ። እነዚህ ነጥቦች ተደምረው ሲታዩ በሙሉ ባለቤቱ እነሱ ናቸው። በዚህ ሊከሰስ የሚችል ሌላ አካልም ሊኖር አይችልም እና በዚህ ዙሪያ ሲታይ፣ በዚህ ሁሉ ነገር ያልተሳካለት ግን መቶ በመቶ ተመርጫለሁ የሚል ገዢ ፓርቲ ነው ያለው። እና እኔ በትክክል ቢገባው ሰው ስድብ ነው ይህን ሁሉ ነገር አላረኩኝም ያለ መንግስት ነው የመረጣችሁት፣ እናመሰግናለን ነው ያሉት። እና እኔ እንደዚያ አድርጎ ነው የገባኝ። የማነ ነስ ጥያቄ ልነሳ፣ የኢህአዴግ ከፈጫው እና ከመዝጋዎች ብዙም እንትን አላልኩም። የህወሀት ላይ ውይይት በጣም ተደርጓል። እንደውም ምን መስሎኝ ነበር የፓርቲው አባላት ሳይሆን ከህዝብ ጋር የሚደረግ ውይይት እስኪ መስል ድረስ ማለት ነው ማለት ያልተነሳ ነገር የለም። ኢህአዴግን ደረጃ ያው በተለየ መስካም አስተዳደር ችግር ከሌላ ጊዜ በተለየ አስቸጋሪ እንትን እንደሆነ የተገለጸ ነገር አለ። ግን መፍትሄው ላይ ለምሳሌ የተለየ ስልት የተለየ መንገድ ተቀምጠዋል ወይ የሚለው አይመስለኝም። ያው አብነቶች እና ከፕሬስ ነጻነት ጋር በተያያዘ አይ ቲንክ ይሄ ላለፉት በርካታ ዓመታት ለምስ በደንብ ያውቁታል ብዙ ጊዜ የተቃዋሚዎች እና የጋዜጠኞች ጉዳይ ሲሆን ነው የምንመለከተው እና የኢህአዴግ አጀንዳ ሆኖ ብዙ ጊዜ አታየውም። አንድ ትኩረት የሚስብ ነገር ያየው እንትኑ ላይ ልማታዊ ዴሞክራሲያዊ አስተሳሰብ በክራይ ሰብሳቢነት አስተሳሰብ ላይ የበላይነቱ አልያዘም የሚል እንትን አግኝቻለኝ እና ያንን ማመን አንድ ትልቅ ነገር ነው። ያለው ችግር መፍታት ይቻላል ወይ አይቻልም ወደፊት የምናየው ነገር ይሆናል። ግን ከኢህአዴግ ከሚመራበት ምዕር አንጻር ማንሳት ያለበት ነገር አንስተዋል። እኔ እንደውም የሚገርመኝ ፓርላማ ከመስከረም እንትን በኋላ ከተሰበሰቡ በኋላ ምንድን ነው የሚመክረው የሚል ጥያቄ ነው ያነሳት። ምክንያቱም በአብዛኛው ድርጅታዊ የሚመስሉ ነገሮች ሳይሆን እንደ መንግስት ትስክስ የሚያደርጋቸው ነገሮች ወይ ወያጅባቸው ነገሮች ናቸው በዚ የድርጅት በጣም ጊዜ ያደርጉትና እና የሆነ ክሌር ከተታይም በመንግስትና በፓርቲ ደረጃ ላይ የሆነ የተዘበራረቀ ነገር አለ። ቅድም ያነሳኋቸው እነዚህ የኢትዮጵያ መንግስት ማለት የኢህአዴግ መንግስት በቀጥታ ይሁን በተዘዋዋሪ የሚወቀስበት የሰብአዊ መብት ይዞታ አለ። የፕሬስ ነጻነት፣ በሃይማኖት ጉዳይ ጣልቃ መግባት፣ የመደራጀት ነጻነት፣ ይሄ ይሄ የኢትዮጵያ መንግስት ዞሮ ዞሮ ኢህአዴግ መንግስት የሚወቀስባቸውን ነገሮች ማንሳት አልነበረበትም። አልነበረበትም አይደለም ግን አሁንም እየወቀሱ ያሉት ኤክስተርናል አካላቶች ናቸው። የሰብአዊ መተማጓጅ ድርጅቶች፣ የውጭ ሀገር መንግስታት፣ በሀገር ውስጥም እንደዚህ አይነት ሪፖርት የሚያወጡ ንትኖች አሉ። እነዚህ አይነት ነገሮች በድርጅታዊ ጉባኤ ላይ ዲስከስ ቢደረግና አንዳንድ ነገር ቢነሳበት ጥሩ ነው። ግን ብዙ ጊዜ መንግስት እንደ ኢህአዴግ ሳይሆን እንዲ አይነት ነገሮች የሚወቀሱበት እንደ መንግስት ነው እና በመንግስት ደረጃ ደግሞ ብዙ ጊዜ በኮሚኒኬሽን ጉዳዮች ጽህፈት ቤት፣ በጠቅላይ ሚኒስትር ጽፈት ቤት እና በተለያዩ አካላት በውጭ ጉዳይ ሚኒስትር ሳይቀር ብዙ ጊዜ ምን ምን ላይ ምላሽ ይሰጥበታል አይደል? ነው እንደ እንግዲህ ኢህአዴግ እንደ ኢህአዴግ ሲሰበሰብ ዲስከስ ቢያደርጉት ይህን ነገር የተለየ ሪፖርት እንጠብቃለን ወይ አቶ ግርማ? አንደኛ አሁን የማን ያላቸው ነገሮች ናቸው። መንግስትና ፓርቲው በማይለያየ አይነት የተጨፈለቁ ስለሆነ የመንግስት ውይይት ነው እዛም የሚደረገው ብዬ ነው ማምነ የሰብአዊ መብት ጉዳይን ቢወያዩበት አንዳንድ ችግሮችን ሊሰሙ ይችላሉ ብዬ አስባለሁ። እኔ አንድ አጋጣሚ በነገራችሁ ይችላል። የፌዴራል ጉዳዮች ሪፖርት በሚያቀርብበት ጊዜ ምክር ቤቱ ከሱማሊያ አካባቢ፣ ከኦሮሚያ አካባቢ ሲሪየስ የሆነ የሰብአዊ መብት ጥሰት እየተፈጠረ እንደሆነ ምናምን ተናግረዋል። እነዚህ አሁን ካድሬዎቹ ናቸው እንደዚህ ሊሉ የሚችሉት። የከፋ ሰብአዊ መብት የሚፈጽመው የደህንነት ተቋሙ ነው እና የደህንነት ተቋሙ ደግሞ ማንም ይሄ ነው ብሎ የሚያዘውን ሰውም የሚታዘዘውም የሚታወቅ አይደለም እና እዚህ ሀገር ፓራሌል መንግስት ያለ ይመስለኛል። የጠቅላይ ሚኒስትሩ የሚያዙት ካቢኔ ምናምን የሚባለው ነገር ያለበት እና ከዛ ውጭ ደግሞ ሌላ ስርዓት ያለ ይመስለኛል። ከፍርድ ቤት ፍቱ ተብሎ ሲባል ሳምበዲ በዲ ደውለው ያቆዩት እንዲህ እናደርጋለን የሚል አካል ያለ ይመስለኛል እና እኔ ችግር ማመን አንድ ነገር ነው ያለው የማነቅ አልስማማም። ኢህአዴግ ችግር የለብኝም እኔ ያለበትን ዓመት አላውቅም። ሲመጥ ጀምሮ ከሰማንያ ሦስት ጀምሮ ችግር አለብን እናስተካክላለን እንዲህ ነው ጊዜ በስብሰና ሉሉ ሲሉ የነበሩ ናቸው። እና ችግር በማመን ችግር የለባቸው፣ መፍትሄ በመፈለግ ላይ ግን ችግር አለባቸው። ችግሩን እንዴት እንፈታለን ነው። ሌላው እኔ በጣም የሚያሳስበኝ እንደውም የዲሞክራሲያዊ አስተሳሰብ በቴሪያዊ ሰብሳቢ አስተሳሰብ የበላይነት ተይዞበታል ብለው ማለታቸው መፍትሄው የሚያሳየው አሁንም በሉ የእኛን አስተሳሰብ ለመጫን እኛ የምናስበውን የነጻ ኢኮኖሚ ሊብራል አስተሳሰብ እኮ ኪራይ ሰብሳቢ አመለካከት ነው የሚሉት። ስለዚህ እንዴት እንደሚያፍኑን ነው እንግዲህ መንገድ የሚፈለስፉት እንጂ አዲስ ነገር አያመጡም። አሁን የእኛው የአስተሳሰብ የበላይነት አልያዘም ብለው ካሰቡ ከዚህ በላይ እንጨቁናቸዋለን እያሉ ነው። እና እንግዲህ ከዚህ በላይ ለመጨቆን መዘጋጀት ነው ያለብን ይመስለኛ። መስፍን፣ እኔ በእውነት ለመናገር የሰብአዊ መብት ጉዳዮች ላይ ይሄ ጉባኤ አንስቶ እንዲወያይ ኤክስፔክት ማድረግ አስቸጋሪ ይመስለኛል። አንደኛ የፓርቲ ሰባ ነው። ሁለተኛው ደግሞ እንዲህ አይነት ጉዳዮች ወደ አደባባይ ወጥተው የትልቅ አጀንዳ ሊሆኑ ይችሉ የነበሩት በድርጅቱ ውስጥ የተሐድሶ አራማጆች ወይም ሪፎርሚስቶች ቢኖሩና በእነሱና ባለው ሁኔታ እንቀጥል በሚሉ አመራሮች መካከል የሆነ አይነት ፍትጊያ ቢኖር፣ ተሐድሶ አራማጁ ቡድን የሰብአዊ መብት ይዞታችን ጥሩ አይደለም፣ ይሄን ማሻሻል አለብን እያለ ክርክር ቢያቀርብ ውይይት ሊደረግ ይችላል። አሁን ባለው ኢህአዴግ ውስጥ የሰብአዊ መብት ጉዳይን አንስቶ ያ ቤት ሲወያይ ለማሰብ በጣም ይከብደኛል። ቅድም የማነ እንደነገረን ህወሓት ስብሰባ ላይ እሱ እንደታዘበው የህዝቡን የተወሰኑትን የህዝቡን ብሶቶች የሚያንጸባርቁ አስተያየቶች ተሰንዝረዋል። ጥሩ ነው። ከዛ ባለፈ ግን የሰብአዊ መብት ጉዳዮች ላይ ውይይት ለማድረግ የሚያስችል ፖለቲካዊ ከባቢ ሁኔታም የለም። ፓርቲው ራሱ ከህዝቡ ቀድሞ የሚያፍነው እኮ አባላቱን ነው። በሌላ በኩል ደግሞ እዛ የተሰበሰቡት አባላት አብዛኞቹ ይህችን አገር ወደፊት እያራመድናት ነው በልማትም በዴሞክራሲም ሰማይ እየደረስን ነው እያሉ የሚፎክሩ የሚዘምሩ እኮ የዴሞክራሲና የልማት ቀፋ ውስጥ ናቸው። እና እነዚህ ሰዎች እንዴት ነው ምንም አልሰራንም ብለው ራሳቸውን ሊተቹ አይችሉም። ይሄ ጀነራል በሆነ ተርም ራስን ድክመት አለብን የሚለው ነገር ቅድም ግርማ እንዳለው ነው። ሪሊ እኔ ደክሞኛል፣ እንደዚህ አይነት ኮንፌሽን ከኢህአዴግ መስማት። እናንተ አነሳችሁት፣ እኔ ለሌላ ስፍራ ላነሳው ነበረ፣ የመልካም አስተዳደር ችግር ወይም እጦት። እንደምናስታውሰው ይሄ አስረኛው ጉባኤ የተደረገው አምስተኛው ብሔራዊ ምርጫ ከተጠናቀቀ በኋላ ነው። በዚህ ምርጫ ደግሞ ኢህአዴግ እና አጋር የሚባሉት ፓርቲዎች ቢያንስ የብሔራዊ ምክር ቤትን መቀመጫ መቶ በመቶ ነው ያሸነፉት የተባለው የዚህን የምርጫ ሂደትና ውጤት ኢህአዲግ በዚሁ የአቋም መግለጫው መንደርደሪያ ላይ በማናኛቸው መስፈርት ሲለካ እጅግ ዲሞክራሲያዊ፣ ፍትሐዊ፣ ግልጽና በመላው የሀገራችን ህዝቦች ዙሪያ መለስ ተሳትፎ የተፈጸመ እያለ ይቀጥላል። የዛኑ ያክል ደግሞ የመልካም አስተዳደር ችግር አለ ይላል። ኪራይ ሰብሳቢነት ይባል፣ የመልካም አስተዳደር እጦት ይባል፣ ወይም ሌላ ቃል ይሰጠው፣ ይህ ድክመት ያለበት ፓርቲ መላውን የኢትዮጵያ ሕዝብ ንቁ ተሳትፎ ባሳየበት ድምፅ አሰጣጥ ይሁን የምርጫ ሂደት መቶ በመቶ አሸንፏል። ስለዚህ የኢትዮጵያ ሕዝብ ምርጫ ስላጣ ነው መቶ በመቶ የኢህአዴግን አባላት የመረጠው ከነ ችግራቸው። የማነ እስኪ ካንተ ልጀምር፣ እኔ ልጀምር ድርጅቱ እንደ ድርጅት ትልቅ ትኩረት የሚሰጠው ከዚህ ከማልቲ ፓርቲ ሲስተም ጋር በተያያዘ ኢህአዴግ አውራ ፓርቲ ሆኖ እንዲቀጥል የሚል ነው እና ለኢህአዴግ ማሸነፉ አውራ የመሆን እቅዱ ተሳክቶልኛል የሚል ድምዳሜ ላይ ያለው ከመልካም አስተዳደር ጋር ተያይዘው የተነሱ ነገሮች በምርጫው ላይ ተጽዕኖ የላቸው ማለት አይቻልም። ምክንያቱም የመልካም አስተዳደር ችግር ካለ፣ በእያንዳንዱ የአስተዳደር እርከን ችግር ካለ በኢሌክሽን ፕሮሰሱ ላይ ሂደቱ ላይ ችግሩ መንጸባረቁ አይቀርም። ሙሉ ለሙሉ ግን የኢህአዴግ ጥፋት አድርጎ ማስቀመጥ ደግሞ ይከብደኛል። ከተቃዋሚዎች አንጻር ከተቃዋሚዎች ድክመት ተከፋፍለው ሰነጣጥቃ መቅረባቸው ለመርጫው ትልቁ ድክመት ይመስለኛል። እሺ መስፍን ተቃርነው መቼም በጣም አስደናቂ ነው። በዘንድሮ ጉባኤ ብቻ ሳይሆን በተለያዩ መግለጫዎችም በቃለ ምልልሶችም የመልካም አስተዳደር ችግር ስር የሰደደ እንደሆነ የህልውና ጥያቄ እንደሆነ ኪራይ ሰብሳቢነት በጣም አደጋ እያስከተለ እንደሆነ በጣም ብዙ ይነገራል። ወዲያው ደግሞ ያው በመልካም አስተዳደር እጦት ይሰቃያል፣ ያማርራል የሚባለው ህዝብ በሁሉም የሀገሪቱ ክፍሎች ገዢው ፓርቲ እንዲያሸንፍ አደረገ ማለት ሁለቱ አብረው የሚሄዱ ነገሮች አደሉም ወይ? ሁለቱም ወይ ከሁለቱ አንዱ ቢያንስ በውሸት ላይ የተመሰረቱ እንደሆኑ እርግጠኛ ሆኖ መናገር ይቻላል። ከሰማኒያ በላይ ብሔረሰብ አለበት በሚባል አገር፣ ዘጠና ሚሊዮን ህዝብ ባለበት አገር እጅግ የተለያየ ሀሳብ እንደሚኖር በጣም ግልጽ ነው። ሁሉንም መቀመጫዎች አንድ ፓርቲ በመላ አገሪቱ ሲያሸንፍ ማንም ህሊና ያለው ሰው ይሄንን ለመቀበል የሚከብደው ይመስለኛል። አቶ ግርማ ቅድሚያ አለመውሰዴ ጠቅሞኛል። የማንን ንትል ቃል በቃል ለመስማት ችያለሁ ያለውእና የማነ ሁልጊዜ በሚቀጥለው ቅድሚያ እንሰጦታለ አይደለም፣ እንኳን አልተሰጠኝ ነው ያልኩት እኮ በሚቀጥለው እንሰጦታል። እና የማነ ሁልጊዜ ተቃዋሚዎችን ድክመት አለባቸው ለማለት ጽሑፉም ሁልጊዜ ስል ነው እና ተቃዋሚዎቹ ግን የሚዳከሙት የሚከፋፈሉት ሪሊ ዝም ብሎ ነው ወይ ምናምን ነው። እኔ ግን አቋም መግለጫ ብለው ያወጡትን ነገር የበለጠ ቡትቶ ያደርገው እዚህ ምርጫ ላይ የተናገሯቸው ዲሞክራሲያዊ በምንም መመዘኛ ምናምን ያሏቸው ይሄ ምርጫ በምንም መመዘኛ መቶ በመቶ አይደለ፣ ዜሮ አይሰጠው የተለያየ ዓለም ላይ የምንኖር ካልሆነ በስተቀር ጉባኤ ተሳታፊ ተብለው የኢህአዴግ የተሳተፉት በሺ የሚቆጠሩ ሰዎች ይልቅ ከሺያቸውም በላይ እኔ ለህዝብ ከእነሱ ቀርባለሁ። ያልበዛ የምንሰማው የተለየ ገለበጥን ካልሆነ በስተቀር ህዝቡ ፍራስትሬትድ ሆኗል፣ በቃ ምንም ማድረግ የሌለው እንደሆነ አድርጎ ተናግሯል። ስለዚህ የተለያየ ቦታ ከሌለን የተለያየ ነገር ነው የምንሰማው ማለት ነው እና ህዝቡ ደግሞ ምርጫ አጥቶ አይደለም። ምርጫ ሲኖረው ግን ምርጫ ያሳጡታል። ምርጫ ለማሳጠት የሚሄዱበት መንገድ ደግሞ የመልካም አስተዳደር ችግር የሚሉት የሰብአዊ መብት ጥሰት የሚሉት እነዚህ ምናምን ሁሉን ነገሮችን የሚያደርጉት ምርጫ ለማሸነፍ ሲሉ በሚወስዷቸው ነገሮች ናቸው። አንድ ፓርቲ ምርጫ ማሸነፍ መስራት አለበት፣ ግን መንግስት የሚባለውን ጡንቻውን በሙሉ ግን እሱ ላይ አሳርፎ ሌላ አማራጭ እንዳይኖር ካደረገ ምርጫ የማታሸንፍበት ምክንያት የለውም። አማራጮች ነበሩ ወይ በዚህ ምርጫ ካልከኝ እኔ አማራጮች አልነበሩም፣ ምክንያቱም ቀድሞ አማራጮቹን ዘግቶ አስወጥቷል። አስታውሳለሁ፣ አዲስ ጉዳይ መጽሔት ምርጫ መጣ ሚዲያ ውጣ ምናምን የሚል ጽሑፍ ጽፎ ነበር። የመጀመሪያው ሰለባ የሆኑት እነሱ ናቸው። በቃ ምርጫ ሲመጣ መጀመሪያ ሚዲያ ይወጣል። ከዛ በኋላ ጠንክረው ሊወዳደሩ የሚችሉ ፓርቲዎች ይገፋሉ። እንደዚህ ያደርገህ ከተወዳደርክ ብል፣ አሁን አርሴናልና ማንችስተርን እጫወት ብለው አርሴናልን ውጭ አድርገህ ጎሉ ባዶ ካደረከው እኮ መቶ ጎል ሊያገባ ይችላል። አማራጭ በመከልከል ያመጡትን ውጤት እንደ ትልቅ ድልና ስኬት አድርገው ከመሰላቸውና እንትን ካደረጉ እቻ ሀገር ተስፋ ያላትም ቅድም እንዳልኩት እኔ ያው ለበለጠ ጭቆናና ለበለጠ እንትን እራሳችንን ማዘጋጀት አለብን ብዬ ነው የማስበው። ስለ መተካካት እስቲ ባጭሩ በአምስት ዓመት ውስጥ ወደ መተካካት ከመሄዳችን በፊት ግን ነገር ተጉርማ ያስቀመጡልኝን ነገር ትንሽ መልስ ልሰጥበት ብዬ ነው። እሺ፣ ባጭሩ አድርግልን። በእርግጥ ከአንድ ተቃዋሚ ፓርቲ መሪ የሚጠበቅ ነው ያነሱትን ነገር። እኔ ግን በእሳቸው ልሳን ማውራት የለት ጋዜጠኛ ነ ያየሁትን ነገር በተቃዋሚም በኢህአዴግም ደረጃ ማውራት የሚጠበቅብኝ አይመስለኝም። ምክንያቱም እርስ በርስ ያው ሁሌ የተለመደ ስለሆነ መወቃቀፋቸው አቀፋቸው ደጋግሜ የማወራው ምጽፈው ስለተቃዋሚ ሰራለን ስለ ኢህአዴግ ጽፋ ተቃዋሚዎች ግን በቀላሉ ለኢህአዴግ እጅ የሰጡ ናቸው። ለመከፋፈልም ሬድ ያቸው የተዘጋጁ ናቸው። ይን እና በዚህ መልክ እንድያዙ ነው። ተስማምቻለሁ። በጣም አመሰግናለሁ። ወደ መተካካት እንሂድ። ስለ መተካካት ባለፉት አምስት አመታት ብዙ ተነግሯል። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ያነሱት ሀሳብ ነው የሚመስለኝ፣ ወይም ደግሞ ቢያንስ በሳቸው ዘመን ነው የተነሳው። ያኔ እንደተነገረው መተካካቱ እስካሁን መጠናቀቅ ነበረበት። ምክንያቱም ለአምስት ዓመት ነበረ የታቀደው። እርግጥ ነው ከኢህአዲግ አባል ፓርቲዎች አንዳንዶቹ በጣም የተወሰኑ ነባር አባላቶቻቸውን በክብር አሰናበቱ የሚል ዜና አይተናል። ይህ ማለት መተካካት ነው ማለት ትንሽ ይከብዳል፣ ያስቸግራልም። ለምን ነበር ይህ መርህ የወጣው? ከወጣት እስከ ዛሬ አምስት ዓመት በታቀደለት ጊዜ ለምንድን ነው ስራ ላይ ያሉ አለው። አቶ ግርማ አሁን እርስዎ የጀምሩል። እሺ አሁንም ጥሩ ቦታ ነው የገባሁት። በመጀመሪያ አቶ መለስ የሚያደርጓቸውን ነገሮች ከጻፏቸው ውጭ በጭንቅላታቸው የያዟቸው ነገሮች ነበሩ። እንግዲህ ይህንን አላወረሷቸውም ሲሞቱ። ታስታውሱ እንደሆነ አቶ አዲሱን አዋሳ ጉባኤ ላይ ሲያሰናብቷቸው አቶ አዲሱ እራሳቸው አልተዘጋጁም ነበረ። ድንገት ተነስተው ነው ኮፍያቸውን አንስተው ቻዋ ቻው ያሉ ከዛ በኋላ ግን አቶ መለስም ራርተው ይመስለኛል በተለያየ መንግስታዊ ኃላፊነት ላይ የተለያዩ ነገሮችን እያደረጉ ሰውዬው እንደም የበለጠ ኮንትሪቢዩት የሚያደርጉ ሰው እየሆኑ መጥተው ነበረ። አቶ መለስ ካረፉ በኋላም ባህዴን ውስጥ ዋነኛ እንደመሆን አይነት ነገር ሲያሳዩ ቆይተው አሁን ድጋሚ ባህር ዳር ላይ እንደገና ተሸኙ ተባለ። እንግዲህ ስንት ጊዜ እንደሚሸኙ ነው። በሚቀጥለው ደግሞ ሐዋሳም ላይ ሊሸኙ ይችላሉ። እነ ዶክተር ቃሱ ምናምን ካሰብክ ከተሸኙ ቆይተዋል። በአንድ አጋጣሚ አብሬያት ቁጭ ብዬ፣ አንድ ጊዜ አንድ ማስታወሻ ሳይጽፉ ቁጭ ብሎ የሚወጡ ሰው ሆነዋል። ደክመዋቸዋል። እና እነዚህ ሰዎች አገለ እንትን አደረግን ብትል መተካካቱ ትርጉም ያለው አይደለም። እና በትክክል እንዴት እንደሚተካኩ አልተነጋገሩም ነው ግን። አሁን በተሰጠው ጋዜጣዊ መግለጫ ላይ ምክትል ጠቅላይ ሚኒስትሩ ያሉት ነገር ምንድን ነው? አዲስ የሚመጡት ተተኪ መሪዎች የድሮ አመራር በደንብ መማር አልቻሉም ነው ያሉት። ሰነፍ ነው የሚያመጡልን ማለት ነው። ሁለተኛ እነዛኞቹም ደግሞ ማስተማር አልቻሉም ብለዋል። ማስተማር አይችሉም፣ መማር የማይችሉ ሰዎች ናቸው ያሉት። ስለዚህ እነዚሁ ናቸው እንግዲህ መካከለኛ ገቢ እስክንሆን ድረስ ይዘውን የሚሄዱት ማለት ነው እና መቼም አይተካኩ፣ ሞት ካልገላገላቸው በስተቀር አስበው እረፍት ምናምን የሚያደርጉበት ነገር ያለ አይመስለኝም እኔ አቶ መለስ ከማዝንባቸው ጉዳዮች አንዱ አቶ መለስ ከስልጣን ወርደው የተረጋጋ ሕይወት እየኖሩ አስበው የሆነ ነገር የሚያደርጉበት ጊዜ ቢኖራቸው ጥሩ ነበር ብዬ አስባለሁ። እነዚህ ማንኛቸውም እዚህ ስልጣን ላይ ያሉ ሰዎች በግድ ከስልጣን ላይ አይደለም ወደ መቃብር መውረድ ያለባቸው የሚጽፉበት ጊዜ ሊኖራቸው ይገባል። እንደዚህ አይነት ነገር ያስፈልጋል። አሁን ግን መተካካት መገፋፋት አይደለም በሚል ያቀዘቀዙት ይመስለኛል። የማነስ ይሄ መተካካት የሚለው እኔ ከመሀል አንጻር ብዙም ችግር የለብኝም። ነገር ግን አተገባበሩ ላይ በተለይ ቀድም ጠቅላይ ሚኒስትር መለስ ካለፉ በኋላ ማኒፑሌት የተደረገ ይመስለኛል። ስለመተካካት ስናወራ እንግዲህ ሁለቱም ፓርቲዎች ናቸው ብአዴንና ህወሀት። ብአዴን ላይ መተካካቱን የታየው ነገር የማዕከላዊ ኮሚቴ አባላት ከአርባ አምስት ወደ ስሳ ከፍ በማድረግ እና ወጣቶች በማስገባት ይመስለኛል የተገለጸው። ከዛ በተረፈ ግን አቶ አዲሱ ከቅድም እንደገለጽከው ተመልሰ የገቡት ሁኔታ ነበረ። ህወሀት ላይ በተለይ በዘንድሮ መተካከት ሂደቱ ላይ አይ ቲንክ የተሳካ ስራ ሰርተዋል ብዬ አስተዋለኝ። የነባር አመራሩ በአንድ ጊዜ ተጠርንፎ መውጣት አለበት ብዬ ማለት አዎ፣ ግን ይሄ በአምስት አመት ውስጥ ይጠናቀቃል ነበረ ተሳስቻለሁ ማለት ነው። ይሄ መተካካቱ መርህ አዎ፣ በአምስት አመቱ አሁን ተመለስን ጨምሮ እንግዲህ በአምስት በሶስተኛው ፌዝ ነው ሶስተኛው፣ የመጨረሻው እንትን ነበረ ይቀጥላል ነው የሚሉት ግን በመሀል እንቅፋት እንደገጠመበት ግልጽ ነው። አሁን የተሰኙ የተባሉ ሰዎች ግን ለምሳሌ የአቶ አባይ ጸሃዬ ማዕከላዊ ኮሚቴው በክብር እንዲሰዩ ወስኗል። ጉባኤተኛው ግን ደስተኛ እንዳልነበረ ነው የሰማው። ሰባት ነባር አመራሮቹ ነው ከማዕከላዊ ኮሚቴ ውስጥ በመተካካት ደረጃ ያስወጣል። እሺ፣ መስፍን ባጭሩ ውስጥ ስለ መተካካት ንገረንና እናጠቃለሁ፣ ሰዓታችን እያለቀ ነው። በሀሳብ ደረጃ ጥሩ ነገር ነው መተካካት መጀመሪያ ራሱ ሀሳቡ ሲመጣ ለምንድን ነበረ የመጣው የድርጅቶቹ ፍላጎት እና ያሉ የነበሩበት ሁኔታ መተካካትን ግድ የሚል ነበረ ወይ የሚሉትን ጥያቄዎች ስናይ በአብዛኛው የመለስ ሀሳብና ተጽዕኖ ይመስላል ምክንያቱም በአምስት ዓመት ያልቃላሉ አሁን ግማሽ ድረስን መሄዳቸውን እርግጠኛ አይደለሁኝም። ቁርጠኛ ባለቤት የለውም የመተካካት ፖሊሲውና አፈጻጸሙ ኢህአዴግ ውስጥ ቁርጠኛ ባለቤት ከሌለው በራሱ ዝም ብሎ ራሱን የሚፈጽም ነገር አይደለም። ለምሳሌ በቻይና ኮሚኒስት ፓርቲ ውስጥ ብንመለከት ደንግ ነበረ በጣም ወሳኙ የመተካካት ፖሊሲ አራማጅ። ገና ተቋማዊም አልሆነ ኢህአዴግ ውስጥ መተካካቱ። ሌላው በጣም በጣም ወሳኝ ነጥብ አድርጌ የምመለከተው በእነዚህ ድርጅቶች ውስጥ የሚደረገው መተካካት ለድርጅቶቹም ሆነ ለአገር የሚያመጣው ፋይዳ አለ ወይ? ምንም የአስተሳሰብ ለውጥ የማያመጣ ሰው ተቀየረ፣ አልተቀየረ፣ ወጣት ሆነ፣ ሽማግሌ ሆነ ለፓርቲውም አይጠቅምም፣ ለአገርም አይጠቅምም። ለምሳሌ አዳዲስ ተተኮ የሚባሉት አሁን በአዴን ውስጥ የመጡ ሰዎች አሉ። ሪሊ በአዴንን ዴሞክራሲያዊ አድርገውታል ወይ? የአማራ ክልልን ዴሞክራሲያዊና የተሻለ አድርገውታል ወይ? አላደረጉትም። ለኢህአዴግ ሞዴሉ የቻይና ኮሚኒስት ፓርቲ ስለሆነ ነሱንም ጠቅስ፣ እዛ ስትሄድ አዳዲስ የሚመጡ እጩዎቹ ወይም ተስፈኞቹ መሪዎች የየራሳቸው ኳሊቲዎች አሏቸው። ምን ላይ ትኩረት እንደሚሰጡ፣ ምን እንደሚወዱ፣ ምን እንደማይወዱ፣ ድርጅቱን ወደ የት አቅጣጫ ይዘው መሄድ እንደሚፈልግ ይታወቃል። ኢህአዴግ ውስጥ እንደዚህ የሚባል ነገር የለም። በሙሉ እንደ ከፋብሪካ ተሰርቶ እንደወጣ እንትን ነው። አትሊስት አደባባይ ሲያወሩ እንደዛ ነው የምንሰማቸው። እነዚህ ሰዎች ተተኩ አልተተኩ ለድርጅቶቻቸውም የሚጠቅም አይመስለኝም እንኳን ለአገርና ለመንግስት ቀርቶ ማለት ነው። እሺ የማጠቃለያ ሀሳብ ልጠይቃችሁ። ኢትዮጵያ በመንግስት ደረጃ ይሁን በፓርቲ ደረጃ እንዴት ነው ወደፊት የምትቀጥለው? ቅድም አቶ ግርማ ባለፈ ገደም የጠቃቀሱት አለ ለበለጠ ጭቆና፣ ለበለጠ በደል ተዘጋጁ ማለት ነው ያሉት። እስኪ ሌሎቻችሁ ምንድን ነው የምትሉት? መስፍን በዚሁ አጠቃልልኝ። እንግዲህ ከዚህ የድርጅቱ ጉባኤ የምንጠብቀው አዲስ የተለየ ነገር እኔ ምንም አልጠብቅም። የሚቀጥለው ምርጫ ይመጣል። በዛ መሀል የተለየ ነገር ይፈጠራል አላውቅም እንጂ ከዛ ውጪ ምንም የተለየ የዴሞክራሲ በተለይ ተሐድሶ ወይም ሪፎርም ያደርጋል ኢህአዴግ ብዬ አልገምትም። ቢያደርግና የኔ ግምት ስህተት ቢሆን ደስታውን አልችለው። እሺ፣ የማነ እኔ ይሄን ጥያቄ የምመልሰው ከ- ከኢህአዴግ አንጻር ብቻ ሳይሆን ከሌሎች ስቴክሆልደሮች ሁን፣ ከተቃዋሚዎች ሁን፣ ከጋዜጠኞች ሁን፣ ከሌሎች ሰብዊ መተሟጓች አንጻር ነው እና የኢህአዴግ ስራ ብቻ ብያ አስበው ኢህአዴግ ስራውን እየሰራ ነው። ከፋም ልማም አገር እየመራ ነው ያለው አውራ ፓርቲ መሰረት ብያደለን ሌሎች ተቃዋሚ ፓርቲዎች ራሳቸውን አጠንክረው የሚደርስባቸው ጫናም ለመቋቋም አቅም መምጣት አለባቸው ብዬ አስባለኝ። ጨለምተኛ የሆነ እንትን ግን የለኝም። ያው የተሻለ አገር እንኖራለን ኖራት የኢህአዴግም ውስጥ ያለውን ችግር ወደፊት እንደዚህ ይዘ ይቀጥላል ብዬ አላስብም። እሺ፣ አቶ ግርማ፣ እኔ እንደ የማነ ተስፋ ቢኖረኝ እንደዚህ ይዘ ነበረ። ኢህአዴግ ስራውን እየሰራ ነው። ይህንን ስራውን አጠናክሮ የሚቀጥል ከሆነ የበለጠ ጭቆና ውስጥ እንቀጥላለን። ይህ የበለጠ ጭቆና ደግሞ እኔ አብዮት ይወልዳል ብዬ አስባል። ከዛ ውጭ ግን በእርግጠኝነት የምነግራቸው ኢህአዴግ ውስጥ ያሉት ሰዎች አሁን ስለ ውስጣ ዲሞክራሲ ሲነጋገሩ ነበረ። በውስጣቸው ዲሞክራሲ እንደሌለ እነሱም ያውቃሉ። እንኳን ከሌላው ሰው ጋር አይደለም አባል ካልሆነ እኔ ለምሳሌ የአንድነት ፓርቲ አባል ሆኜ ስለ አንድነት ፓርቲም ሆነ ስለሌላ ከሌላ ሰው ጋር ለማውራት የአንድነት ፓርቲ አባል ኖረ አልኖረ ግደት የተኛነው። የኢህአዴግ አባል የሆነ ሰው ግን ይህንን ነፃነቱን ይሰታይ ሰ ያደርግ ነፃነት የሌለ ሰው ደግሞ በነጻነት አስቦ አዳዲስ ነገሮችን አምጥቶ ልዩ አካሄድ እንደዚህ ምናምን ነገር አይጠበቅም። በጣት የሚቆጠሩ ሰዎች አሉ፣ እኔ በማውቃቸው የተለየ አይነት እይታ ለማየት የሚሞክሩ እነሱ ግን በፍሬምወርክ ውስጥ ሲገቡ ሌሎቹ እንትን ስለሚወሰዳቸው ስለሚቸገሩ እስካሁን ድረስ ውጤታቸው እየታየ አይደለም። ስለዚህ እኔ በእኔ እምነት ይሄ መንገድ ተጠናክሮ እስከ ቀጠለ ጊዜ ድረስ ጸጥታ ሊኖር ይችላል። ጸጥታ ግን ሰላም ነው ብዬ አላምንም። በእንደዚህ አይነት አፈና ውስጥ ደግሞ መኖር ሁሉንም ሰው ያስጨንቀዋል እና ይሄ ያስጨነቀው አካል ችግር ይፈጥራል ብዬ አስባለሁ። ከዚህ ለመዳን ግን ዋናው መውጫው መንገድ ነው ብዬ የማምነው የማስበውም ግን ይሄ ፓርቲ የመድበለ ፓርቲ ስርዓት የሚጠናከርበትን ሁኔታ ማገዝ አለበት። የሚያግዘው እንደ ኢህአዴግ አይደለም፣ እንደ መንግስት ማገዝ አለበት። በጣም አመሰግናለሁ። አቶ ግርማ ሰይፉ፣ የማነ ናግሽ እና መስፍን ነጋሽ ለሰጣችሁን አስተያየት፣ መልካም ምሽት በያላችሁበት እናመሰግናለን። እናመሰግናለሁ እኛም ነገር